ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻቹ፣ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ሚያዝያ ሰባት 2013 ዓ ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ግብፅና ሱዳን በአፍሪካ ህብረት የሚመራውን የታላቁ የህዳሴ ግድብ ድርድርን ለማሰናከል እየሰሩ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ከሰሰ። በአማራ ክልል ሰሜን ቀጠና በአጣየና ካራቆሬ ወረዳዎች ትላንት በጀመረው ጥቃት ምክንያት ብዙ ሰዎች ከመኖሪያቸው ለመሸሽ መገደዳቸውን የአካባቢው ባለስልጣኖችና ነዋሪዎች ገለጹ። የሚሉትና ሌሎችም ዝግጅቶች አሉን። ይህን ጉዳይ ከአፍሪካ ማዕቀፍ አውጥቷ ወደ አሜሪካ የወሰዱበት ሁኔታ ነበር። ደቡብ አፍሪካ የአፍሪካ ህብረትን መምራት ሲጀምር እና ሂደቱን መምራት ሲጀምር ከዚህ ከሂደቱ በተለያዩ ሰበቦች ይገባሉ ይወጣሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ናቸው። በዕለቱ አብይ ርዕስ ይቀርባሉ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳቸው አዳነች ፍሳየ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጅ ይታዬ ነኝ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ሰኞ ዕለት ሚያዝያ አራት 2013 ዓ ም የኤርትራ ወታደሮች በአድዋ ከተማ ነዋሪዎች ላይ ድንገተኛ ጥቃት ከፍተው ሶስት ሰዎች መግደላቸውንና 19 ማቁሰላቸውን የአይን እማኞቹን ጠቅሶ ባወጣው ሪፖርት አስታወቀ። በሌላ በኩል ድርጊቱ መፈጸሙን አንድ የትግራይ ክልል ጊዜያዊ አስተዳደር ባለስልጣን ለሮይተርስ የዜና ወኪል አረጋግጠዋል። ጽዮን ግርማ ዝርዝሩን ይዛለች። አምነስቲ ኢንተርናሽናል የአይንማኞቹ የነገሩትን ጠቅሶ እንደዘገበው የኤርትራ ወታደሮች አድዋ ከተማን ሲያቋርጡ ዋና መንገድ ላይ በሚገኝ የአውቶቡስ መናኸሪያ አካባቢ ሰላማዊ ሰዎች ላይ ድንገት ተኩስ ከፍቷል ብለዋል። በመግለጫው ላይ በኤርትራ ወታደሮች በደረሰው ሌላ ጥቃት ምክንያት ሶስት ሰዎች ሕይወታቸውን አጥተዋል፣ አስራ ዘጠኝ ደግሞ ቆስለው በሆስፒታል ይገኛሉ ያሉት የድርጅቱ የምስራቅ አፍሪካና የአፍሪካ ቀንድ ምክትል ዳይሬክተር ሳራ ጃክሰን በ ሰላማዊ ሰዎች ላይ ሆን ተብለው የሚፈጸሙ ጥቃቶች በዓለም አቀፍ የሰብአዊ መብቶች ሕግ የተከለከሉ በመሆናቸው በአስቸኳይ ሊቆሙ ይገባል ብለዋል። በሌላ በኩል ሮይተርስ የዜና ወኪል የአካባቢውን ባለስልጣን ጠቅሶ የተገደሉት ሰዎች ዘጠኝ መሆናቸውን ዘግቧል። አስተያየታቸውን ለሮይተርስ የሰጡት የትግራይ ክልል ጊዜያዊ አስተዳደር እና የአካባቢው ባለስልጣን ብርሃነ ገብረ ጻድቅ በአድዋ ከተማ የተፈጸመውን ጥቃት ለመከላከል የኢትዮጵያ መከላከያ ሰራዊት ጣልቃ ገብቷል ብለዋል። የኤርትራ ወታደሮች ሰላማዊ ዜጎችን መግደላ ሰላማቸውን ገልጸው የኢትዮጵያ ወታደሮች ጣልቃ ባይገቡ ኖሮ ተጨማሪ ሰላማዊ ሰዎች ይገደሉ ነበር ሲሉ ለሮይተርስ አስተያየታቸውን ሰጥተዋል። የኤርትራ ማስታወቂያ ሚኒስትር የባነ ገብረ መስቀል በጽሁፍ በሰጡት ምላሽ የኤርትራ ወታደሮች በትግራይ ክልል ውስጥ መኖር አለመኖራቸውን በተመለከተ በቀጥታ ምላሽ ባይሰጡም፣ በአጠቃላይ የኤርትራ ወታደሮች ሰላማዊ ሰዎችን በፍጹም አይገድሉም ብለዋል። አምነስቲ በበኩሉ የስድስት የአይን እማኞቹን ቃል ጠቅሶ ባወጣው ሪፖርት በጥቃቱ ከቆሰሉት የ የተወሰኑ ሰዎች አድዋ ከተማ ውስጥ ዶን ቦስኮ ወደ ተባለ ሆስፒታል ተወስደው እንደነበርና አስራ ዘጠኙ ደግሞ ለተጨማሪ ሕክምና ወደ አክሱም ሆስፒታል መላካቸውን በመግለጫው ላይ ሰፍሯል። በሌላ በኩል እንደ አውሮፓውያን የቀን አቆጣጠር ከሁለት ሺ ሀያ ታህሳስ ወር አጋማሽ ጀምሮ ትግራይ ውስጥ የሕክምና እርዳታ እየሰጠ እንደሚገኝ ያስታወሰው ዓለም አቀፉ የድንበር የለሽ ሐኪሞች ማህበር ኤምኤስኤፍ የምስራቅ አፍሪካ ክፍል በትዊተር ገጽ ላይ እንዳሰፈረው ሰኞ ረፋድ ላይ አስራ ስምንት ሰዎች ጉዳት ደርሶ ባቸው ኪዳነ ምሕረት ወደ ተባለ ሆስፒታል እንደመጡና የአስራ አንዱ ጉዳት ከፍተኛ በመሆኑ ወደ አክሱም ሆስፒታል እንደተላኩ አስፍሯል። የቆሰሉት ሰዎች ደግሞ በአድዋ የአውቶቡስ መናኸሪያ አካባቢ ወታደሮች በከፈቱባቸው ተኩስ አደጋው እንደደረሰባቸው መናገራቸውን ማህበሩ አስታውቋል። አድማጮች፣ በዚህ ጉዳይ ላይ ተጨማሪ መረጃዎችን ለማግኘት ሙከራ እያደረግን ነው። በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ጽዮንን ለዘገባው አመሰግናለሁ። የመን ውስጥ በአስቸጋሪ ሁኔታ ውስጥ የነበሩ 160 ኢትዮጵያውያን ስደተኞችን ከትናንት በስቲያ ማክሰኞ ከኤደን ወደ አዲስ አበባ መውሰዱን ዓለም አቀፉ የፍልሰት ድርጅት አይ ኦኤም አስታወቀ። ይሁን እንጂ አሁንም ኢትዮጵያውያን የሚበዙበት ሰላሳ ሁለት ሺህ ስደተኞች የመን ውስጥ በአስቸጋሪ ሁኔታ ውስጥ ይገኛሉ። አመሰግናለሁ ጽዮን። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ አስቀድሞ ይፋ ባልተደረገ ጉብኝት አፍጋኒስታን ዋና ከተማ ካቡል ገብተዋል። ብሊንከን ዩናይትድ ስቴትስ የቀሯትን ወታደሮች የምታስወጣ ቢሆንም ከአፍጋኒስታን ጋር ላላት አጋርነት አሁንም ቁርጠኝነቷ እንደ ጸና የሚቆይ መሆኑን ለሀገሪቱ መሪዎች አስታውቀዋቸዋል። ከአፍጋኒስታን ፕሬዚደንት አሽራፍ ጋኒና ከሌሎችም ባለስልጣናት ጋር የተወያዩት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ብሊንከን አጋርነታችን እየተቀያየረ ነው፣ ነገር ግን ዘላቂ አጋርነት ሆኖ ይቆያል ብለዋቸዋል። የውጭ ጉዳይ ሚኒስትሩ ወደ አፍጋኒስታን የተጓዙት ትናንት ፕሬዝደንት ጆ ባይደን በዚያች ሀገር ያሉት የዩናይትድ ስቴትስ ወታደሮች በሙሉ እስከዚህ የአውሮፓ 2021 ዓ.ም መስከረም አንድ ድረስ በሚኖረው ጊዜ ውስጥ በሙሉ እንደሚወጡ ትናንት ይፋ ባደረጉ ማግስት መሆኑ ነው። የአፍጋኒስታን ፕሬዚደንት ጋኒ በበኩላቸው ውሳኔያቸውን እናከብራለን፣ እኛም ቅድሚያ ትኩረት የምንሰጣቸውን ጉዳዮቻችንን እናስተካክላለን ብለዋል። አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን በሰጡት ቃል ዩናይትድ ስቴትስ አፍጋኒስታን ውስጥ ወታደራዊ ኃይል የማይኖራት ቢሆንም ማናቸውንም ሊከሰት የሚችል ስጋት ለመጋፈጥ ግን አቅሟ አላት ሲሉ አስረድተዋል። ፕሬዚደንት ጆ ባይደን ትናንት በቴሌቪዥን ባደረጉት መግለጫቸው ዩናይትድ ስቴትስ እስከ መጪው መስከረም አንድ እንደ አውሮፓውያን አቆጣጠር 2500 የሚሆኑትን ወታደሮቿን ከአፍጋኒስታን እንደምታስወጣ ይፋ አድርገዋል። ይህ ቀነ ገደብ ባለፈው ዓመት የትራምፕ አስተዳደርና የታሊባን መሪዎች ከተስማሙበት ከግንቦት አንዱ ለወራት ያህል ዘግይቶ የሚፈጸም መሆኑ ነው የተነገረው። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ያሰናዳችውን ዘገባ ደረጀ ደስታ ያቀርበዋል። ከሃያ ዓመታት በኋላ ወደ ትሪሊየን ዶላሮች ካወጣችበት ከ2300 አሜሪካውያንን ሕይወት ካጣችበትና በአስር ሺህ ሰዎች የሚቆጠሩ የአፍጋን ዜጎች ሕይወታቸውን ከተነጠቁበት በኋላ ዩናይትድ ስቴትስ አሁን ይበቃል እያለች ነው። ወደ ጦርነት የሄድነው ግልጽ ግብ ይዘን ነው። ግባችንን አሳክተናል። ቢንላደን ሞቷል። አልቃይዳ በኢራቅና አፍጋኒስታን ውስጥ ተመናምነዋል። ስለዚህ ይህ የሁልጊዜ ጦርነት ማቆሚያው ጊዜ ነው። እንደ አውሮፓ አቆጣጠር መስከረም 11 2001 ላይ የአልኬዳ አሸባሪ ቡድን አባላት በዩናይትድ ስቴትስ ላይ ያደረሱትን ጥቃት ተከትሎ በዚያ የተጠለሉትን አሸባሪዎች ለማደን አፍጋኒስታንን የወረረችው አሜሪካ 2500 የሚሆኑ ወታደሮቿን ጨርሳ እንደምታወጣ ባይደን ተናግረዋል። የትራምፕ አስተዳደር ከታሊባን መሪዎች ጋር የነበረው ስምምነት ወታደሮቹን ለማስወጣት የታሰበው ግንቦት አንድ ላይ ሲሆን በአጸፋው አፍጋኒስታንን የተቆጣጠሩት የእስልምና አክራሪዎቹ የታሊባን መሪዎች ከአልኬዳ ጋር የነበራቸውን ግንኙነት ለማቋረጥ ተስማምተዋል። ፕሬዚደንት ባይደን አፍጋኒስታንን ያለምንም ቅድመ ሁኔታ ለቀው መውጣት እንደሚፈልጉ ተናግረዋል። ያንኑ አይነት ጦርነት እያካሄዱ የተለየ ውጤት መጠበቅ አያስፈልግም ባይናቸው። አንዳንድ የሪፐብሊካን አባላት ታሊባኖች ቀጠናውን መልሰው የሚቆጣጠሩት ሲሆን ይህም የአፍጋኒስታንና የአሜሪካን ግንኙነት ይጎዳል ይላሉ። ሪፐብሊካኑ ሴኔተር ሌንዚ ግራም And President Biden, unfortunately, has chosen the highest-risk option available, which is to leave no matter what. President Biden, dalama ta di luhunu, yumaratul sa ምንም ይሁን ምን ከዩናይትድ ስቴትስ ጋር በመቀናጀት የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ወደ አስር ሺህ የሚደርሱ ወታደሮቹን ግንቦት አንድ ቀን ከአፍጋኒስታን እንደሚያወጣ በትናንትና ውለት አስታውቋል። ፕሬዚደንት ባይደን እሳቸውና አጋራቸው ወደ ሶስት መቶ ሺህ የሚደርሱ ተጨማሪ የአፍጋን ወታደሮችን እንደሚያሰለጥኑና የሰብአዊ እርዳታና በዲፕሎማሲያዊ በኩልም እንደሚያግዟቸው ተናግረዋል። ባይደን ጦራቸውን ከግንቦት ይልቅ በመስከረም ወር እንደሚያስወጡ የሰጡትን መግለጫ ተከትሎ ታሊባን ባወጣው መግለጫ ትልቅ ሁከትን ሊነሳና የአፍጋን መንግሥት ሊፈረካከስ ይችላል ሲል አስጠንቅቋል። ፕሬዚደንት ባይደን መግለጫውን ከሰጡ በኋላ በአርሊንግተን ቨርጂኒያ በሚገኘው ብሔራዊ የጀግኖች መካነ መቃብር ላይ በመገኘት በጦርነቱ የተሰዉትን አሜሪካውያን ወታደሮችን አስበዋል። ደረጀ ደስታን ለዘገባው አመሰግናለሁ። በሌላ ዜና የባይደን አስተዳደር አስር የሩሲያ ዲፕሎማቶችን ከሀገር እንደሚያባርርና ሰላሳ በሚሆኑ ሩሲያውያን ግለሰቦችና ኩባንያዎች ላይ ማዕቀብ መጣሉን በዛሬው ዕለት አስታውቋል። ይህ የባይደን አስተዳደር እርምጃ የተወሰደው ክሬምልንን ባለፈው ዓመት በተካሄደው ፕሬዝደንታዊ ምርጫ ጣልቃ በመግባትና በፌዴራሉ መንግሥት ተቋማት ላይ መረጃዎችን ሰርስሮ በመስረቅ በፈጸማቸው አድራጎቶች በተጠያቂነት ለመያዝ እያደረገ ያለው እንቅስቃሴ አካል እንደሆነ ተገልጿል። በዩናይትድ ስቴትስ የጆንሰንን ጆንሰኑ የኮቪድ-19 ክትባት በወሰዱ ሰዎች ላይ የታየው የደም እርጋት ከክትባቱ ጋር ግንኙነት ይኖረው እንደሆነ እየመረመረ ያለው የጤና ጠቢባንን ያሰባሰበው ነፃው የምክክር ኮሚቴ ስለ ጉዳዩ ተጨማሪ መረጃዎችን እስከሚያሰባስብ በሚል የመጨረሻ ውሳኔ መስጠቱን አዘግይቶታል። ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኝናላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 94 ነጥብ 3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 205 9942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የግብፅ መንግሥት ለአፍሪካ ሕብረትና ለአፍሪካውያን አክብሮትም እምነትም የለውም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ለአፍሪካውያን አምባሳደሮች እንደተናገረ ተገለጸ። የአፍሪካን ወንዝ ጉዳይ የአረብ ጉዳይ ማድረግ ከንቱ ልፋት ነው ሲሉ የሚኒስቴሩ ቃል አቀባይ አስታወቁ። በትግራይ ሰብዓዊ እርዳታ ለማቅረብ ሲወተውቱ ነበሩ የተባሉ ወገኖች ቃልና ተግባርም በእጅግ የተራራቀ ነው ብለዋል ቃል አቀባዩ መለስካቸው አማሃ ስለ ጉዳዩ ዘገባ አድርሶናል። በህዳሴ ግድብ ዙሪያ ዴሞክራቲክ ኮንጎ ኪንሻሳ ከተማ ተደርጎ የነበረው የሶስቱ ሀገሮች ድርድር አለ ውጤት የመቋጨቱ ምክንያት የሁለቱ የታችኛው ተፋሰስ ሀገሮች እንደሆኑ የኢትዮጵያ የውጭ ጉዳይና የውሃ የመስኖና ኃይል ሚኒስትሮች በአዲስ አበባ ለሚገኙ የአፍሪካ ሀገሮች አምባሳደሮች ግልጽ እንዳደረጉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። ኢትዮጵያ ወደ ኪንሻሳ ያቀን ናቸው። በታላቅ በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች የሚያደርጉትን ድርድር በአፍሪካዊነት መንፈስ የአፍሪካን ችግር በአፍሪካ ለመፍታት ይቻላል በሚል እምነት ነበረ። ይሁንና በሌላው ወገን ይህን የአፍሪካ ጉዳይ ከአፍሪካ የማውጣት የአፍሪካን ማዕቀፍም እንዳይሳካ ይገፋ ነበረ ሲሉ አምባሳደር ዲና አስታውሰዋል። አምባሳደሩ ስም በቀጥታ ባይጠቅሱም ለዚህ በግንባር ቀደምነት ተዋናይ የሆነው የግብፅ መንግስት እንደሆነ ከሰጡት ማብራሪያ መገመት ይቻላል። ይህ የምንለው ሀገር የአፍሪካ ህብረት ሊቀመንበር በነበረበትም ሰዓት ይህን ጉዳይ ከአፍሪካ ማዕቀፍ አውጥቶ አሜሪካ ነገር ወስዶታል፣ ወደ አሜሪካ የወሰዱበት ሁኔታ ነበር። ቀጥሎም ደቡብ አፍሪካ የዚህን የአፍሪካ ህብረትን መምራት ሲጀምር እና ሂደቱን መምራት ሲጀምር ከዚህ ከሂደቱ በተለያዩ ሰበቦች ሰባት ጊዜ ይወጣ ነበር ይገባሉ፣ ይወጣሉ። ዛሬም ኮንጎ ጀምራ ገና ይሳካ ይሳካ ሳይታወቅ ገና ከጅምሩ ይሄ የአፍሪካን ሂደት ለማደናቀፍ ባላቸው የቆየ ፍላጎት አሁንም እንዳይሳካ አድርገውታል። ይዞት የመጡትም አጀንዳ እንደምታውቁት ኳርቴት የሚል ነው። አራት ሀገሮች ይግቡ፣ ይግቡ ብቻ አይደለም ከታዛቢነት እነዚህ የተባሉት አካላት ነበሩ በፊትም ከአፍሪካ ህብረት እኩል ሚና ይኖራቸው ይህ ሲደመር ሲቀነስ ምንም ማለት አይደለም። ክሊር ለአፍሪካ አክብሮት የለንም ነው፣ በአፍሪካ እምነት የለንም ነው፣ ፕሮሰሱ በአፍሪካ እንዲሳካ አንፈልግም ማለት ነው። ኦብቪየስሊ ክስ ሳይሆን ይሄ በተግባር ያስመሰከሩት ነው ማለት ነው። ይሄ ነው አንዱ ልዩነት። እንደምታውቁት በዚህ ገፍተውበታል። አሁንም ከዛ ከመጡ ወዲያው እንደተመለሱ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ጽህፈት ቤት ዩኤን ሴኪሪቲ ካውንስል ደብዳቤ ጽፏል። ይሄ የነበራቸው ኢንቴንሽን ነው። ዘመቻው ይሆን አፍሪካ እንዳይሳካለት በአፍሪካ ማዕቀፍ የጉዳይ እንፈታ እንዳይፈታ የማድረግ ነገር ነው ያለው። ቃል አቀባዩ የኢትዮጵያን አቋም ሲያብራሩ በመጀመሪያ በውሃ ሙሌትና በሙሌት አስተዳደር ቅድሚያ ስምምነት እንዲኖር ኢትዮጵያ ትፈልጋለች። የውሃ አጠቃቀምን በተመለከተ መሠረታዊ ድንበር ተሻጋሪ ሀብቶችን በሚገዙ ዓለም አቀፋዊ ድንቦች መሠረት ምክንያታዊና ፍትሐዊ ወደሆነ ስምምነት መድረስ ትፈልጋለች ብለዋል። ሱዳን በዚህ ረገድ የወሰደችው አቋም የሶስተኛ ወገንን አጀንዳ ማራመድ እንጂ ሌላ ምክንያት እንደሌለው ገልጸው የአፍሪካን ወንዝ ጉዳይ የአረብ ጉዳይ ማድረግ ከንቱ ልፋት ነው ብለዋል። በተለይ ሁለተኛው አገር ወደዚህ ወደ እኛ ቅርብ ያለው አገር ምንም ጉዳይ የለውም። ከዚህ በኋላ አብዛኛው ጥያቄዎቹ ተሟልቷል። የዳታ ጥያቄ ነበር። ከዚህ በፊት ዳታ በሬሲፕሮሲቲ ስንል ነበር የቆየ ነው። እናንተም ስትሰጡን እኛ እንሰጣቸዋለን የሚል ፣ አሁን ግን ይኸው ከፈለጋችሁ እንፈርምላቸዋለን። የዳም ሴፍቲም በተመለከተ ፣ አሞላሉን በተመለከተ ይኸው። ስለዚህ አጀንዳ የለው። ሁለተኛው ሀገር በተለይ ሱዳን ምንም የራሱ አጀንዳ ይዞ አይደለም። እዚ ጋ ያለው የውክልና የምንለው ዝም ብለን አይደለም። ጥያቄያቸው ሁልጊዜም ከመጀመሪያው ጀምሮ በዚህ ግድብ ተጠቃሚዎች መሆኑን የሱዳን ሕዝብ በደንብ ያውቀዋል። ከኢትዮጵያ በላይ እንዳውም ግድቡ ለእነሱ እንደሚጠቅም ከተከዜ ግድብ ግንባታ ቦልዲህ በደንብ የተረዱበት ሁኔታ ነው የነበረው። ይህን ነገር እየተረዱ ነው። በተለይ ወታደራዊ ክንፉ የሌሎችን መልእክት ይዞ የሌሎችን ተልእኮ ይዞ በዚህ ሁኔታ ላይ እየተንቀሳቀሰ ያለው ማለት ነው። ጉዳዩን የአፍሪካ ወንዝ የአረብ ጉዳይ ማድረጉም እንደዚሁ ፉታይል ኤክሰርሳይዝ፣ ምንም ወደማይመለከተው ደግሞ አጉል በረሃ ይህንን ለመውሰድ የሚደረገው እንቅስቃሴ በፍጹም ተቀባይነት የሌለው ነው የሚሆነው ሶ እኛ ለዚህ ለአፍሪካ ፕሮሰስ ይሄ ፕሮሰስ እንዲሳካ ፍላጎት አለን ነው ይህንን ነው ለአፍሪካ አምባሳደሮቻችን እንደ ማብራሪያ ባለፈው ሳምንት ተሰጥቷል። ሁለቱ ሚኒስትሮች በትግራይ ባለው ወቅታዊ ሁኔታ ላይም ለአምባሳደሮቹ ማብራሪያ እንደሰጡ አስታውሰዋል። በትግራይ ክልል በተፈጠረው ግጭት ሳቢያ አያሌ ሰብአዊ እርዳታ እንደሚያስፈልግ መንግስትም በዚህ ረገድ እርዳታ ለሚሹ ወገኖች ሰባ በመቶ የሚሆነውን መጠን እንደሚያቀርብ የገለጹት አምባሳደር ዲና ሙፍቲ እርዳታ እናድርስ እያሉ ሲጠየቁ የነበሩ ያሏቸውን በተለይ ምዕራባውያን መንግስታትን ተችተዋል። አክሰስን በተመለከተ እዚሁ ከዚሁ ሳንወጣ መነሳት ያለበት ጉዳይ ሰብአዊ እርዳታ ሰጪ ወገኖች በተለይ ምዕራባውያኑ በብዛት አክሰስ ክፈቱ ክፈቱ የሚል ነገር ነበር። በጣም ብዙ ነገር በመርከብ ጭነው በር ላይ ቆመው እንደውም በአይሮፕላን፣ በመኪና፣ በባቡር ጭነው እርዳታውን ለማድረስ መንገድ ያጡ ነበር የሚመስለው እንደ ክፈቱ፣ ቶሎ፣ ሰው እየሞተ ነው፣ እየደረስ ነው መዳን ጭኖ የመጡ ነበር የሚመስለው። ነገር ግን ሲከፈት ምንም የለ። አብዛኛው በአዶ እጁ ነው። ምናልባት እንደውም ሳተላይት እንትን ፍቀዱልን የሚል ነው አንዳንዱ። አሜሪካኖች ግን በዚሁ አጋጣሚ ጥሩ እርዳታ ሰጥተዋል፣ ጎጎላ እርዳታ ሰጥተዋል፣ ሊመሰገኑ ይገባል። የምትናገረውን ነገር ከዛ ጋር ተመጣጣኝ ነገር ማድረ ማለት እሱ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከዩኤስ አሜሪካ ፕሬዚዳንት ጆ ባይደን የጸጥታ አማካሪ ጋር በስልክ ውይይት ማድረጋቸውንና ሕዳሴ ግድብን በተመለከተ፣ በትግራይ ወቅታዊ ሁኔታ፣ በኢትዮጵያና በሱዳን ድንበር ላይ እንዲሁም በመጪው የኢትዮጵያ ምርጫ ላይ ማብራሪያ እንደሰጥቷቸው ቃል አቀባዩ አስታውቀዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ ከተማ አስተዳደር ከራቆሬ ከተማና ዙሪያው አካባቢዎች ከትናንት ምሽት ጀምሮ እስከ ጠዋት የዘለቀ በከባድ መሳሪያ የታገዘ ጥቃት መካሄዱን የወረዳው አስተዳደር አስታወቀ። ወረዳው በቅርቡ ከኦሮሞ ብሔረሰብ ጋር በሚያጎራብቱ አካባቢዎች በተፈጠረው ግጭት ከቤት ንብረታቸው የተፈናቀሉ ነዋሪዎችን ለማቋቋም ጥረት እያደረኩ ነው ባለበት ወቅት ጥቃቱ መሰንዘሩ ለሌላ ሰብዓዊ ቀውስ የሚዳርግ ነው ይላል። ለጥቃቱ የሞቱና የቆሰሉ ንጹሀን ስለመኖራቸው እየተነገረ ነው። መስፍን አድራጌ ዝርዝር ዘገባ ልኮልናል። ትናንት ከምሽቱ ሁለት ሰዓት ጀምሮ በከባድ መሳሪያ የተደራጁ ታጣቂ ኃይሎች በአጣዬ ከተማ ላይ ጥቃት መሰንዘራቸውንና ጥቃቱም እስከ ጠዋት መዝለቁን የኤፍራታ ግድም ወረዳ አስተዳዳሪ ደምሰው መሸሻ ተናግረዋል። መከላከያ ነበረ መከላከያ ላይ ጭምር ነው ሲጠቁሰው ሲነጋ ነው። መከላከያ እንግዲህ ያው እርምጃ ውስጥ አሁን ትንሽ ረፍት ፋታ ያገኘ ነው ማለት ነው። ጥቃቱ ካጣ የከተማ ተሻግሮ አጎራባች ቀበሌዎችና ከተሞች ላይ መቀስቀሱን ገልጸዋል። ከገጠሩ ዙሪያ ደግሞ እስከ አሁን ድረስ ቀራቆሪ ከተማ አካባቢ ላይ እያለ አሁን ድረስ ጠዋት አስራ ሁለት ሰዓት ጀምሮ አለን ያው መከላከያና ፌዴራል ተልኳል። እስካሁን ግን አልቆመም። በምን ምክንያት ይሆን የተቀሰቀሰው? ምንም ምክንያት የለም፣ ከባለፈው ጋር እየተያያዘ ነው። በሰውና በንብረት ላይ የደረሰ ጉዳት ይኖር ይሆን? እንግዲህ ገና ነው፣ ከአካባቢው ያገኘሁት መረጃ ነው። ብለው አስተዳዳሪው በሰጡት ጥቆማ በጥቃቱ ሁለት ሰዎች የመቁሰል አደጋ ደርሶባቸዋል። የአንደኛው ሕይወትም በአሳሳቢ ደረጃ ላይ ይገኛል። ተኩሱ ረገብ ቢልም በሕዝቡ ዘንድ ከፍተኛ ስጋትና አለመረጋጋት እንደሚስተዋል ከአስተዳዳሪው ማብራሪያ ለማወቅ ተችሏል። የለም። ሰው እንደባለፈው አካባቢውን ለቆ ወደ ገጠሩ ቦታ እና አካባቢ፣ ጸጥ ብሏል። መከላከያና ሚሊሻ ብቻ ነው ከተማ ላይ የሚታየው። ሌላ ነገር የለም። ትራንስፖርትም ቆሟል። ማለት ነው ቆሟል ነው ይም የፌደራል መንገድ ትራንስፖርት ቆሟል። ከሳምንታት በፊት በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ ዞኖች አጎራባች ወረዳዎች ላይ በተቀሰቀሰ ግጭት ከሁለቱም ወገኖች የሰው ሕይወት ማለፉን የአካል ጉዳት መከሰቱን ንብረት መውደሙንና ሰዎች ከቀያቸው መፈናቀላቸውን የሁለቱም ዞኖች አመራሮች በተለያዩ ጊዜያት ለመገናኛ ብዙኃን ገልጸዋል። የተፈናቀሉትን መልሰን ለማቋቋም ጥረት እያደረግን ባለንበት ሰዓት የጥቃት መሰንዘሩ ነዋሪው ለሌላ ዙር መፈናቀል እንዳይደረግ ያሰጋል ብለዋል። የቅድመ ወረዳ አስተዳዳሪ በቅርቡ በተቀሰቀሰው ግጭት ስድሳ ሺህ የሚደርሱ የወረዳው ነዋሪዎች ተፈናቅለው እንደነበርና ከእነዚህም አርባ ሺህ የሚጠጉትን ወደ ቀያቸው ለመመለስ ጥረት እየተደረገ መሆኑን ጠቅሶ የአሜሪካ ድምጽ ሬዲዮ ከቀናት በፊት መዘገቡ ይታወሳል። በተመሳሳይ ሁኔታ ከአራቆሪ ከተማ ላይም በከባድ መሳሪያ የታገዘ ጥቃት ተሰንዝሮ እንደነበርና ከተማዋን ለጊዜው ከጥቃቱ መከላከል ቢቻልም በአቅራቢያው በሚገኙ ቀበሌዎች የተኩስ ልውውጥ እንደሚሰማ አስተያየታቸውን ያደረሱን የከተማዋ ነዋሪ ገልጸዋል። ካለውበት አስቸጋሪ ውጥረት አንጻር ሰሜ ጠቀስ ጉዳት ሊደርስብኝ ይችላል ያሉ አስተያየት ሰጪ ቢያንስ ሁለት የሚያውቋቸው ሰዎች መሞታቸውን ጠቁመዋል። ካራቆሬንና ና ጣይ ከተሞችን በሚያጎራብቱ የአርጡማ ፎርስ የወረዳ አካባቢዎችም አልፎ አልፎ ተኩሶች እንደሚሰሙና ውጥረት መንገሱን ከሰዓት በፊት በስልክ ያናገርኳቸው የወረዳው አስተዳዳሪ አህመድ ኢብራሂም ተናግረዋል። ሁለቱ ወገኖች አንዱ ሌላውን በግጭት ቀስቃሽነት ሲከሱ ይሰማሉ። ከሰሜን ሸዋ በኩል ጥቃቱን እየሰነዘረ ያለው ኦነግ ሸኔ ነው፣ ጥቃቱም ድንበር ተሻግረው በገዛ ቀያችን ላይ ነው ሲሉ፣ ከኦሮሞ ብሔረሰብ በኩል ደግሞ በአካባቢው ኦነግ ሸኔ የሚባል የታጠቀ ኃይል የለም፣ ይልቁንም የታጠቁ የአማራ ተወላጆች ናቸው ጥቃት የሰነዘሩት ይላሉ። በአካባቢው የክልሉን ልዩ ኃይል ጨምሮ የፌዴራል መከላከያ ሰራዊት ቢሰፍርም አዘናግቶና ጊዜ ጠብቆ በሚሰነዘር ጥቃት የንጹሐን ሕይወት እየተቀጠፈ መሆኑን ከስፍራዎቹ የደረሰን መረጃ ያመለክታል። ከደሴ ባጣዬ ወደ አዲስ አበባም ሆነ ከአዲስ አበባ ባጣዬ ወደ ሰሜኑ የአገሪቱ ክፍል የሚደረግ ጉዞ ዛሬ የተቋረጠ ሲሆን የህዝብ ማመላለሻ አውቶቡሶች ከደሴ መካነ ሰላም በመርጡ ለማርያም በኩል ተሻግረው ወደ አዲስ አበባ ለመዝለቅ ተገድደዋል። ይህም አራት መቶ ኪሎ ሜትር የሚርቀው የአዲስ አበባ ጉዞ ላይ ሁለት መቶ ሀምሳ ሰባት ኪሎ ሜትር እንዲጨምር ያስገድደዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ። አሁን ወደ ምርጫ ነክ ዘገባዎች እናመራለን። የመራጮች ምዝገባ ከፍተኛ ተግዳሮት እንደገጠመው የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የሰላም እጦትና የመጓጓዣ ችግሮች ተጠቃሾች እንደሆኑም ተነገረ። ለተቃዋሚ ፓርቲዎች እጩዎች የሚደርሰው ተጽዕኖ ለእጩዎች ምዝገባ መቀዛቀዝ እንደ ምክንያት ተጠቅሷል። በእጩዎቹ መታሰር የገዢው ፓርቲ ተወካይ ይቅርታ ጠይቀዋል። መለስካቸው አመሃ ስለ ጉዳዩ ዘገባ አድርሶናል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ 2013 እንደሚወዳደሩ ካሳወቁ ተፎካካሪ ፓርቲዎች ጋር ለመወያየት ዛሬ የጠራው ስብሰባ ያተኮረው ከመጋቢት አጋማሽ ጀምሮ እስከ መጪው ሚያዝያ 16 ቀን ድረስ ይካሄዳል በተባለው የመራጮች ምዝገባ ሂደት ላይ ነበረ። ቦርዱ ባቀረባቸው መራያዎች መሰረት ምርጫ ይካሄድባቸዋል ተብሎ በቅር ከተያዙት ወደ 50 ሺህ የሚሆኑ ምርጫ ጣቢያዎች ተከፍተው ስራ የጀመሩት 25171 ብቻ ናቸው። ከዚያ በተጨማሪም የመራጮች ምዝገባ ባለፉት አስራ አምስት ቀናት ውስጥ በመላ ሀገሪቱ እጅግ ዝቅተኛ መሆኑን የቦርዱ ባለሙያዎችና መሪዎችም ገልጸዋል። በአዲስ አበባ ከተማ ከሁለት መቶ ሺህ በጥቂቱ የሚበልጥ ቁጥር ያላቸው መራጮች ብቻ ተመዝግበዋል። ለመራጮች ምዝገባ መጓተት አንዱ ትልቅ ምክንያት የትራንስፖርት ወይም የመጓጓዣ ችግር መሆኑን አስታውሰው በሀገሪቱ የሚታየው የሰላም ሁኔታም ሂደቱን እንዴት እንዳይወሳሰበውና እንዳይወቀው በምሳሌ ያስረዱት የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። አንደኛ በኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉዱሩ ማቄሌ፣ እዚህም እዚያም በየጊዜው ፍሎር የሚያደርጉ የግጭት ሁኔታዎች እንዳሉ ይታወቃል እና በእንደዚህ አይነት ሁኔታ ya mencabut menang እንደተፈጠረ ምንም ችግር እንደሌለ አድርጎ የመራጮች ምዝገባን ሂደት መቀጠል አልቻለም፣ አልፈለገም። ይህ እንግዲህ ስልጠናን ያካትታል፣ የምርጫ አስፈጻሚዎችን ማሰማራት ያካትታል፣ የቁሳቁስ ስርጭትን ያካትታል፣ ጣቢያዎችን መክፈት ያካትታል ማለት ነው። ለመራጮች ምዝገባ ሂደት ብዙ እንቅፋቶች ናቸው የተባሉ ምክንያቶች ከተፎካካሪ ፓርቲዎችም ቀርበዋል። በተለይም ከፌዴራል መንግስት ውጭ ባሉ የመንግስት አካላት በተፎካካሪ ፓርቲዎች እጩዎች ላይ የሚደርሰው የእስርና የማስፈራራት ተግባ አራት እንዲሁም ሌሎች የማዋከብ ድርጅቶች የመራጮችን ፍላጎት እንዳቀሰቀሰው የአያሌ ተፎካካሪ ፓርቲዎች ተወካዮች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ሚደቅሳ በዚህ የሚስማሙ ይመስላል። በቅርስ የተቀመጠ የምርጫ ፕላን ወይም ደግሞ አንኳር የሚባል ነገር ላይ ነው ይሄ ችግር የተቃጣ። ያ ደግሞ በፓርቲዎቹ ላይ በእጩ ላይ ነው የተቃጠለን መራጮቹም ላይ ጉዳት ምስጋት፣ ያለመመረጥ ፍላጎት የማጣት ነገር ያመጣል። ከዚህ አንጻር ሳሉ ነገር እናላልፈው ነገር ምንድን ነው? እነዚህ እጩዎች መታሰብ የለባቸውን ነበር። ግን ከዛ በኋላ ለረጅም ሳምንታት ወይም ደግሞ ለብዙ ቀናት እስር ላይ እንዳይቆዩ በጣም የተባበሩ ያገዙ እና መፍትሄን ያበጁት የፌዴራል ሕግ አስፈጻሚ ተቋማት ናቸው። በአንዳንድ ሁኔታዎች ራሳቸው የፌዴራል ፖሊስ መኪኖች በስፍራው ሄደው የታሰሩትን እጩዎች እስከ ማስፈታት ድረስ ተግባራቸውን ፈጽመዋል። በዚህ አጋጣሚ ያደረጉልን ትብብር በጣም እናመሰግናለን። እንዳልኩት መታሰር አልነበር ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ብናልፍ አንዷለም ፓርቲያቸው ይህ ምርጫ በታቀደው የጊዜ ሰሌዳ መሰረት እንዲጠናቀቅ ያለውን ቁርጠኝነት ገልጸው ያጋጠሙ ችግሮችን መንግስትና ገዥ ፓርቲ ለመፍታት እያደረጉ ነው ያሉትን ባጭሩ ገልጸዋል። ይሁንና በተፎካካሪ ፓርቲዎች ጭጮች ላይ ይደርሳል በተባለው በደል ይቅርታ ጠይቀዋል። የተቃዋሚዎች እጩ ከመታሰር ሌላም ሌላም ችግሮች ጋር የተያያዘውን በተመለከተ ኢንፋክት ይሄ ፐርሰናሊ በዚህ ጉዳይ ላይ በጣም ሀፍረት ነው የሚሰማኝ እዚህ ቁጭ ሆነ መስማት ነው ማለት ነው። መታሰር አልነበረባቸው የሚለው ቅድም ወይዘሪት በቱካን እንዳቀረበችው በፍጹም ይሄ ነገር መሆን የሌለበት ጉዳይ እንደሆነ ከልባችን ነው የምናምነው። ድሮቻችሁም ስትነግሩም እዚ ቤት ስታነሱ ከነበረ አሁን ለተፈጠረው ችግር መፍትሄ ሊሆን ይችላል ያላቸውን ሀሳቦች አቅርበዋል። የዜና ተወካይ አቶ ጋሲሁን ተስፋይም፣ ከሁሉም በላይ ግን አሁን የመራጩ ተብሌበር መቀነስ የሁላችንም የቤት ስራ ነው ብለን እናምናለን፣ እንሰራለን እና እንደ አማራጭ አንደኛ በሀገር አቀፍ ደረጃ ቢያንስ አንድ ቀን የምርጫ መመዝገቢያ ቀን ተብሎ ቢያዝ ዝግ ሆኖ፣ በመንግስት ደረጃ ዝግ ሆኖ ሁሉም እንዲመርጥ የሚደረግበት አንዱ አማራጭ እሱም ይወሰድ። ሁለተኛ ቅድም የገመጣችሁት በስልክ የሚደረገው እሱ በፍጥነት ተደርጎ መራጩ እንዲመዘገብ ብናደርግ ይሄ የሁላችንም ስራ መሆኑን አመን ሁሉም ፓርቲዎች ይህ ዋና ስራችን አርገን ቢያንስ ይሄ መራጮች ምዝገባ እስከሚጠናቀቅ ባለን የአየር ሰዓት ላይ ዋና ስራችን አርገን ብንይዘው። የመራጮች ቁጥር መቀነስ ለሁላችንም አደጋ ነው፣ በተለይ ለተፎካካሪ ፓርቲዎች ትልቅ አደጋ ነው። የመራጮች ቁጥር በቀነሰ ቁጥር እየተጎዳ መሄደው ስልጣን ላይ ያለው አካል አይደለም፣ ተቃዋሚው ተፎካካሪ ፓርቲ ነው እና እሱም እኛ እንደ ዋና ስራችን አርገን ብንወስድ እኛ በተቻለ አቅም ቤት ለቤት በምናረገው ቅስቀሳ የዚህ ወር ዋናው ስራችን ይሄ ነው። ከመዝገቡ የምትመርጡትን በኋላ ትወስናላችሁ። የብልጽግና ፓርቲን ወክለው በመድረኩ የተገኙት አቶ ብናልፋን ዋለም በበኩላቸው ተፎካካሪ ፓርቲዎች ሁሉም የመፍትሄ አካል ሊሆኑ መቻል አለባቸው፣ ምልቃና ያለው ሀሳብ አቅርበዋል። እዚህ የአዳራሾች ስንገና ብቻ ያለ እየተካሰስን ከምንቀጥል መሬት ላይ የሚውረድና ቸት ነው የትኛው ቦታ ላይ ምን ችግር አለ? ማነው ችግር እየፈጠረ ያለው? የገዢ ፓርቲ ያቅር ከሆነ ግልጽ ሪፖርት ይጣና እዚህ የምንነጋገርበት ከተቃዋሚ ፓርቲዎች አኳያ ከሆነ ግልጽ ሪፖርት ይጣና እዚህ የምንነጋገርበት እንደዛ ከሆነ ብቻ ነው እየተማመን መፍትሄ እየሰጠም ችግሮችን እየፈታን የምንሄድ ብዬ አምናለሁ። ስለዚህ ሁላችንም ተባባሪ ሆንም ምርጫ ወደሚ ሰራ ስራ እንደተጠበቀ ሆነ፣ ፓርቲዎቹ ግን በራሳችን ፕላትፎርም የጋራ ኮሚቴዎች እያቋቋምን ሪሰች እያደረግን እየፈተሽን ብንሄድ ጥሩ ይሆናል። እስከ ወረዳ ድረስ ደግሞ እነዚህ ኮሚቴዎች በብዙዎቻችሁ በተናጠል አንዳንድ ችግሮች ስታነሱልኝ ተነጋግረናል። የጋራ ኮሚቴ እስከ ወረዳ ድረስ እናቋቁም። እዚህ ከሚመጣ እዛ ወረዳ ላይ ብዙ ችግር ይፈታል። የሚካሰሰው ነገር እዛው ላይ ይቋጫል። ከዛ በላይ ከሆነ ወደላይ ወደ አመት መዋቅሮች ይመጣል። በዚህ መንገድ እኔ በጣም አኪል ማድረግ የሚፈልገውን ለሆናችሁም የጋራ ምክር ቤት ወረዳ ድረስ እናቋቁም። በጋራ እንግን ግን አሉ የሚባሉትን ችግሮች አብዛኛዎቹ እዛ ወረዳ ላይ መፍታት እንችላለን። ከዛ በላይ ያለ ከሆነ ደግሞ ወደ ላይ እየመጣ ሊፈታ ይችላል። ቦርዱ ይህንሳ ለመለየት በሚቀጥሉት ቀናት በትጋት እንደሚሰራና በመጪው ሳምንት ውጤቱን ከተፎካካሪ ፓርቲዎች ጋር እንደሚገመግነው እንደዚሁም ለህዝብ ይፋ እንደሚያደርግ ወይዘሪት ስፖርት ካሚ ረግሳ ለጋዜጠኞች በሰጡታቸው መግለጫ አስታውቀዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በደቡብ ምዕራብ ኢትዮጵያ የሚገኙ የአምስት ዞኖችና የአንድ ልዩ ወረዳ የክልልነት ውሳኔ ህዝብ ከስድስተኛው ሀገራዊ ምርጫ ጋር በአንድ ቀን በተመሳሳይ ሰዓት እንዲፈጸም መወሰኑ በመራጮች ላይ የሚፈጥረው ግርታ አለመኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ህዝበ ውሳኔውን ማስፈጸሚያ ከሰባት ሚሊዮን በላይ ብር መዘጋጀቱም ታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባ ልኳል። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች አማካሪ ወይዘር ሶላና ሽመልስ የደቡብ ምዕራብ ኢትዮጵያ የክልልነት ውሳኔ ህዝብና አገራዊ ምርጫ በአንድ ቀን ማድረግ በመራጮች ዘንድ የሚፈጥረው ግርታ አይኖርም ብሏል። በመራጮች ኖርማሊ አሁንም ቢሆን የክልል ምክር ቤትና ተወካዮች ምክር ቤትን በተመሳሳይ ቀን አብዛኛዎቹ ቦታዎች ላይ እንግዲህ በሚያቀር መሰለ ከአዲስ አበባ ነ ድሬዳዋ ውጪ ሁለት ምርጫ ነው የሚያካሄዱት። ስለዚህ ምንም ጥያቄ የለውም። ለህዝብ ተወካዮች ምክር ቤት እና ለክልል ምክር ቤት የሚደረገው ምርጫ ላይ አንድ ተጨማሪ ድምጽ መስጫ ወረቀት መስጠት ነው። እዛ ድምጽ መስጫ ወረቀት ላይ መራጮች ምልክታቸውን አስፍረው ይሄዳሉ። ሌሎች ምርጫዎቻቸው ደግሞ ኖርማል መደበኛ ምርጫዎቻቸውንም ያካሄዳሉ። ስለዚህ የአንድ የድምፅ መስጫ ወረቀት መጨመር ነው እንጂ ሌላ ምንም ውስብስብ ነገር የለው። አሁን ትላንት እዚህ ኮንታ፣ ዳውሮ አካባቢ ያሉ ሰዎችን እያነጋገርኩ ነበር። ና እስካሁን የወሰድን ያለ ነው አንድ ካርድ ብቻ ነው ብሎኝ ነበረ። ልክ ነው፣ አንድ ካርድ ነው የሚጠቀሙት። በአንድ ካርድ ነው ሶስቱንም ምርጫ የሚያካሄዱት። ልክ ነው፣ በአንድ ካርድ ሁለቱን ምርጫ የክልል ምክር ቤት ና የተወካዮች ምክር ቤት እንደሚካሄደው ማለት ነው። ስለዚህ አንድ መራጭ ካርዱን ይዞ ሲገባ በዛ ካርድ መሰረት መዝገብ ላይ መኖሩ ይረጋገጣል። ከዛ የድምጽ መስጫ ወረቀቶቹ ይሰጡታል። በሌሎች የኢትዮጵያ አካባቢዎች የሚሰጠ የድምጽ መስጫ ወረቀት አንድ ና እንዲክልል ምክር ቤት የድምጽ መስጫ ወረቀቶችን ይወስዳል። ህዝብ ውሳኔ በሚካሄድበት ቦታ ላይ ተጨማሪ አንድ የህዝብ ውሳኔ ወረቀት ይወስዳል ማለት ነው። ስለዚህ ምርጫዎቹ ሁሉም ላይ ሆ የሚገቡ አድርጎ ይወጣል። ስለዚ ምንም ኮምፕሊኬትድ አይደለም፣ ከዚህ ፊት ከሚደረጉ ምርጫዎችም የተለየ በእነዚህ አካባቢዎች ያሉ መራጮች አሁን ከምርጫ ጣቢያዎች እየወሰዱት ያሉት የምራጭነት ካርድ አንድ ሲሆን፣ በዚህ ካርድ በምርጫ ሁለት በሚሰጠው ድምፅ መስጫ ሁለቱንም ምርጫ ያካሄዳሉ ብለዋል። ሁለቱን ምርጫ በአንድነት የሚካሄድበት ሂደትና አፈጻጸሙንም አስረድተዋል። ምንም ውስብስብ ነገር የለው። አስፈጻሚዎች አንድ የድምፅ ሰጪ ሲገባ ካርዱን ያያሉ። ሶስት ወረቀት ላይ ማን ነው የመራጮች መዝገብ ላይ መኖሩን የሚያደረጋል ሶስት ወረቀት ይሰጡታል በሌላ ቦታ ሁለት ወረቀት ነው የሚሰጠው የክልል ምክር ቤት ና ተኳሽ ምክር ቤት ነው እዚኛው ላይ ግን አንድ ተጨማሪ የድምፅ መስጫ ወረቀት ይሰጣል ለህዝበ ውሳኔ የተለየ ቀለም ነው የሚኖረው በዛ መሰረት መራጮች ሶስቱ ላይ ምልክታቸውን አድርገው ወደሚመለከቱ ሶስት የተለያዩ ሳጥኖች ያስገባሉ ማለት ነው ሌሎች ቦታዎች ላይ የህዝብ ተኳሽ ምክር ቤት ና የክልል ምክር ቤት ሳጥኖች ይቀመጣሉ እዚኛው ላይ በተጨማሪ የምንድን ነው የህዝበ ውሳኔ የድምጽ መስጫ ሳጥን ነው። ሰጠን ማለት ነው። ስለዚህ በአፈጻጸም በኩል ምንም አይነት ውስብስብነት የለውም። ከሌሎች ምርጫዎችም ሆኑ ውስጥ ምንም የተለየ አይደለም። በጣም ቀላል ምርጫውን በአንድ ቀን ማድረጉ ወጪ በመቀነሱ ለውሳኔ ህዝብ ያስፈለገው ሰባት ሚሊዮን ብር ገደማ ብቻ መሆኑም ተገልጧል። በቅርቡ የተደረገው የሲዳማ ክልልነት ህዝበ ውሳኔ እንኳን የፈጀው ከሰባ ሚሊዮን ብር በላይ ነበር። የአስፈጻሚዎች ስልጠና ያው በጣም ለህዝበ ውሳኔ በተመለከተች ተጨማሪ ማድረግ ካልሆነ በስተቀር ሌላው እንዳለ በብሔራዊ ምርጫ በሚደረግ ውስጥ የሚካተት ነው። የአስፈጻሚዎች ስምሪት በዛ ውስጥ የሚካተት ነው። የአስፈጻሚዎች ክፍያም በብሔራዊ ምርጫ ውስጥ የሚካተት ነው። ስለዚህ የሚያስፈልገን ተጨማሪ የድምፅ መስጫ ወረቀት እና የድምፅ መስጫ ሳጥን ጋር የተገናኙ በጣም በጣም ያልተጋነኑ ወጪዎች ናቸው። ስለዚህ ከሌሎች ወጪ ወሳኞች ጋር ሲነጻጸር በጀት ዝቅተኛ ነው ማለት ይቻላል። ምርጫ ቦርድ እያከናወነ ያለውንም ተግባራት ወይዘሪት ሶላና ተናግሯል። የህዝብ ውሳኔው የሚያደራጁ ከእነዚህ ዞኖችና ልዩ ወረዳ የተጣጡ የህዝብ ውሳኔ ያደራጅ የፕሮጀክት ቢሮ አለ። ከእሱ ጋር በጋራ በጣም በቅርበት እንሰራለን። ከፕሮጀክት ቢሮ ጋር በመተባበር እንግዲህ ለምሳሌ በጀት አዘጋጅተናል። የበጀት ጥያቄ ለተወካዮች ምክር ቤት አቅርበናል። ዝም የራሳችን ደግሞ ይህን ህዝብ ውሳኔ በሚያደራጅ በዋናው በኦፕሬሽናችን በኦፕሬሽን ስራዎቻችን ስር ህዝብ ውሳኔ ያደራጅ ልዩ ፕሮጀክት ቢሮም በራሳ ሀገራችን ኛ ጋር ደግሞ አቋቁመናል እሱ እንግዲህ በጀት ማደራጀቱን ተጨማሪ የሚያስፈልጉ ቁሳቁሶችን ማዘጋጀቱን እና ለህዝብ ውሳኔ የሚያስፈልጉ ተጨማሪ ሌሎች ስራዎችን ማከናወን የሚሰራ ነው ማለት ነው። በሲዳማ ክልል ውሳኔ ህዝብ ወቅት የወሰዱትን ልምድ ግንቦት ቦታ ስምንት ሁለት ሺ አስራ ሶስት አመት ምርጫ ይደረጋል ተብሎ ለሚጠበቁት ምርጫዎች እንደ ጥሩ ተሞክሮ እንጠቀማለን። እሱም ተናግሯል። በደቡብ ምዕራብ ኢትዮጵያ በአንድነት አንድ ክልል ለመመስረት ህዝበ ውሳኔ የሚካሄድባቸው አካባቢዎች የከፋ፣ የሸካ፣ የዳውሮ፣ የቤንች ሸኮ የምዕራ የአብኦና የኮንታ ልዩ ወረዳዎች ናቸው። ለአሜሪካ ድምፅ ሬዲዮ ዮናታን ዘብድዮስ ሐዋሳ። የተከበራቸው አድማጮቻችን፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሜሪካና ህዝቧ ይቀርባል። የኮቪድ-19 ዓለም አቀፍ ወረርሽኝ ከጀመረ ወዲህ የበሽታውን ህሙማን የሚያክሙ የጤና ባለሙያዎች የዘመናችን ጀግኖች ናቸው ተብለው ይወደሳሉ፣ ይከበራሉ። አንድ ኒውዮርክ ከተማ የሚኖርና የሚሠራ ሳሊም የጤና ባለሙያዎቹን በስዕል ጥበቡ አክብሯቸዋል። ቭላዲሚር ሌንስኪ ከኒውዮርክ ያጠናቀረውን ሪፖርት ቆንጅታዬ ለአሜሪካና ህዝቧ ታቀርቧለች። ላንሴት ተብሎ በሚጠራው የህክምና ነክ ጥናቶች መጽሔት ላይ ታትሞ የወጣ አንድ አዲስ ሪፖርት ነው እንዲህ ይላል። የኮቪድ-19 ዓለም አቀፍ ወረርሽኝ ከተከሰተ ወዲህ በእናታቸው ማህፀን ውስጥ እያሉ ወይም በምጥና በወሊድ ወቅት ህይወታቸው አልፎ የሚወለዱ ፅንሶች በእርግዝና ወቅት ህይወታቸውን የሚያጡ እናቶችና ከማህፀን ውጪ የሚፈጠሩ ጽንሶች ኤክቶፒክ ፕሬግናንሲ ከሚባለው ጋር የሚከሰቱ የሴቶችና የጽንሶች ደህንነት እክሎች ቁጥር ወትሮ ከነበረው ከፍ ማለቱን ነው ይህ ጥናት የሚያስረዳው። ለዚህም አንዱ ምክንያት በአያሌ ሀገሮች ሴቶች ያላቸው የጤና አገልግሎት ተደራሽነት ወትሮን ዝቅተኛ በመሆኑና በወረርሽኙ ወቅት ደግሞ ይህ ሁኔታ በመባባሱ እንደሆነ ያስረዳል። ሕፃን ማሌክ ባለፈው የአውሮፓ መጋቢት ወር መጀመሪያ ላይ ነው የተወለደው። እናቱ ሂንዲ ሼርጊን በኮቪድ-19 ወረርሽኙ መሃል መጸነሷን ባወቀች ጊዜ ወቅቱ ሐኪም ቤቶች በኮሮና ቫይረስ የተጋለጡ ታካሚዎች የሚበዙበት ስለነበረ ወደ ሐኪሞቿ ወይም ወደ ሆስፒታል መመላለስ አታብዢ የሚል ምክር በብዛት ትሰማ ነበር። በዚህ መሃል አንድ ጊዜ ትታመማለች። ስትመረመር በተለምዶ የሳምባ ምች የሚባለው ኒሞኒያ እንደያዛት ታወቀላት። ከዚያም ሐኪሟ ለማንኛውም እናረጋግጥ ብሎ የኮቪድ ምርመራ ሲያደርግ እውነትም ለኮሮና ቫይረስ ተጋልጣለች። ሂንዲ ሸርጊን እንዲህ ታስታውሰዋለች። በቃ ምን ጉድ መጣብኝ ብዬ ከባድ ጭንቀት ውስጥ ገባው የእርግዝናዬን ወቅት በጠቅላላው እጅግ ከባድ ጭንቀት ውስጥ ሆኜ ነው ያሳለፍኩት እንዲህ ቢሆንስ እንዲያ ቢሆንስ እያልኩ ስጋት ውስጥ ነበርኩ ከዚያ በኋላ በተደረጉላት በርካታ ምርመራዎች ጽንሱ በትክክል እያደገ መሆኑን ሀኪሞቿ ቢያረጋግጡላትም እሷ ግን ጭንቀቱ ሊለቃት እንዳልቻለ ነው የምትናገረው። መረጃዎቹን ሁሉ ትሰሚና እኔ ላይ የሚደርሰው የቱ ይሆን ብለሽ ትጨነቂያለሽ። እንዲህ ይሆን እያልኩ ማውጣት ማውረድ ብቻ ሆነ። ድጋሚ የኮቪድ-19 ምርመራ አላደረግኩም፣ ግን ያለማቋረጥ ፍርሃት ውስጥ ነበርኩ። በማደርገው ነገር ሁሉ ልክነኝ እንዴ ብዬ ራሴን እጠራጠር ነበር። ፕሮፌሰር አስማካሊል በለንደን ሴንት ጆርጅ ሆስፒታል ከእርግዝናና ከወሊድ ጋር ተያያዥ የሴቶች ጤና ልዩ ሐኪም ናቸው። ኮሮና ቫይረስ በነፍሰ ጡር ሴቶች ላይ ያስከተለውን ጉዳት ካጠኑት ባለሙያዎች መካከል አንዷ ናቸው። ከአስራ ሰባት ሀገራቶች ስድስት ሚሊዮን የሚሆኑ እርጉዝ ሴቶችን አሳትፈን አርባ ጥናቶችን አድርገናል። እነዚህ ሴቶች ላይ በኮቪድ-19 ወቅት በነበራቸው የእርግዝና ወቅት ያየነውን ከኮቪድ በፊት ከነበሩን መረጃዎች ጋር በማነጻጸር አጥንተናል። በላንሴት መጽሔት ላይ ታትሞ የወጣው ሪፖርታቸው በእናታቸው ማህፀን እያሉ ወይም ደግሞ ልክ እንደተወለዱ ህይወታቸው የሚያልፈው ልጆች ቁጥር በጽንስ አለመርጋት ወይም በውርጃ ምክንያት ከሚመዘገቡት የተለየ ነው። ሁለቱ ሁኔታዎች የሚከሰቱበት የእርግዝና ወቅት የተለያየ በመሆኑ፣ ሌላው ይህ ጥናት የደረሰበት ውጤት ደግሞ ኮቪድ-19 ወረርሽኝ ወቅት ከእርግዝና በተያያዘ ምክንያት ህይወታቸውን ያጡ ሴቶች ቁጥር ከወረርሽኙ በፊት ከነበረው በአንድ ሶስተኛ ያህል የበለጠ ሆኖ መገኘቱን ነው። በእርግዝና ወቅት ተገቢው የማህፀን ክፍል ሳይደርሱ የሚያድጉ ጽንሶች ጋር በተያያዘ ከሚከሰቱ የጤና አደጋዎች ተያይዞ አጣዳፊ ሕክምና የሚያስፈልጋቸው ሴቶች ቁጥርም በእጅጉ እንደጨመረ ነው ይህ ጥናት ያመለከተው። የአሀዝ ባለፈው የአውሮፓ 2020 አመተ ምህረት በወረሽኙ ዓመት ማለት ነው ከቀደመው ዓመት ጋር ሲነጻጸር በስድስት እጥፍ በልጦ እንደተገኘ ነው ጥናቱ ያመለከተው። ሌላው በዚህ በስፋት በተከናወነ ጥናት የተደረሰበት ደግሞ ለከበደ ጭንቀት የተጋለጡ ሴቶች ቁጥር ከወትሮ በጣም ከፍ ያለ መሆኑን ነው። ጽንሶች በእናት ማህፀን ውስጥ ባሉበት ህይወታቸው የሚቀጭበት ወይም ደግሞ በምጥና በወሊድ ወቅት ህይወታቸው የሚያልፍበት ምክንያት ከእናቲቱ በኮሮና ቫይረስ መያዝ ጋር በቀጥታ ተያያዥነት አለው ማለት እንዳልሆነ ግን አጥኚዎቹ ሳያስገነዝቡ አላለፉም። ሌላው በዚህ በስፋት በተካሄደ ጥናት የተደረሰበት ውጤት ለከበደ ጭንቀት የተጋለጡ ሴቶች ቁጥር ከወትሮ ከፍ ያለ ሆኖ መገኘቱን ነው። ጽንሶች በእናት ማህጸን ውስጥ ባሉበት ህይወታቸው የሚቀጭበት ወይም ደግሞ በምጥና በወሊድ ጊዜ ህይወታቸው የሚያልፍበት ምክንያት ከእናቲቱ በኮሮና ቫይረስ መያዝ ጋር በቀጥታ ተያያዥነት አለው ማለት እንደሆነ ሳያስገነዝቡ አላለፉም አጥኔዎቹ። በዓለም አቀፉ ወረርሽኝ የተነሳ በህብረተሰቦች ላይ የተከሰቱ ሌሎች ችግሮች ውጤት ነው እንጂ፣ በዓለም ዙሪያ ሀገሮች በወረርሽኙ ምክንያት የእንቅስቃሴ ገደቦችን ስራ ላይ በመዋላቸው ሴቶች ወደ ሐኪም ዘንድ በተገቢው መጠን እየሄዱ የእርግዝና ክትትል ለማድረግ አለመቻላቸው አንድ አብይ ተግዳሮት እንደሆነ ነው ተመራማሪዋ የሚያስረዱት። የላንሴቱ ሪፖርት ሌላዋ አጠናቃሪ የሆኑት የበርሚንግሃም ዩኒቨርሲቲ ፕሮፌሰር ሻኪላ ታንጋሪቲናም በበኩላቸው በዚህ ጥናት የተገኙት ውጤቶች በአግባቡ በጥንቃቄ መታየት ያለባቸው መሆኑን ይጠቁማሉ። በዚህ ጥናት ውስጥ በማህፀን ውስጥ እያሉ ወይም በወሊድ ወቅት ሕይወታቸው አልፎ የሚወለዱ ህጻናት ቁጥር በመጠኑ ከፍ ያለ ነው፣ ብዙ ልዩነት የሌለው ቀድሞውንም በብዛት የማይከሰት በመሆኑ ነው። ከፍተኛ ገቢ ባላቸው ሀገራቶች በዚህ ወቅት የተከሰቱት ወደ አንድ ሺህ ገደማ ሲሆኑ ዝቅተኛ ገቢ ባላቸውና በጥናቱ በተካተቱ አካባቢዎችም አንድ ሺህ ገደማ ይሆናሉ። ይሄ ታዲያ በየጊዜው ክትትል እየተደረገ መጠናት ይኖርበታል። ዓለም አቀፉ ወረርሽኝ በሴቶች ላይ ከባድ ፈተና እንደደቀነ ጥርጥር የለውም ያሉት አጥኚዋ፣ ሆኖም ቀጣይ ጥናቶች መከናወን እንዳለባቸው ነው የሚያስረዱት። በዚህ ጥናት የተገኙት ድምዳሜዎች ምን ያህል አጠቃላዩን የዓለም ሀገራቶች ይመለከታሉ? በገበያቸው መጠን በሚለያዩ ሀገራቶች ውስጥ ላይ ልዩነት አላቸው ወይ? ለተጠቀሱት ችግሮች በተለይ ምክንያት የሆኑት ምን ምን ናቸው? እነዚህንና በእነዚህ ጥያቄዎች ዙሪያ መረጃዎችን እየሰበሰብን ማጥናታችንን መቀጠል ይኖርብናል። ይህኛው ጥናት ሀያ ከሚሆኑ ሀገሮች የተገኙ መረጃዎችን ተመርኩዞ የተካሄደ ነው። አሁን ደግሞ ሴቶችና ቤተሰብ የሴቶችና ቤተሰብ የዛሬ እንግዳችን የማህበረሰብ ሳይንስ ባለሙያ ወይዘሮ ዮዲት አማሃ ናቸው። ወይዘሮ ዮዲት ላለፉት 28 ዓመታት በዚህ በአሜሪካ በሴቶችና ብቸኛ ስደተኛ ሕፃናት ላይ ሲያገለግሉ የቆዩ ሲሆኑ የጾታ እኩልነትን በተመለከተ ከፍተኛ እንቅስቃሴዎችን ያደርጋሉ። በተለይም ባለፉት አራት ዓመታት በአሜሪካ በፊላደልፊያ ግዛት ለኢትዮጵያውያን ማህበረሰብ የአእምሮ ጤናን በተመለከተ ሰፊ እንቅስቃሴ ሲያደርግ ቆይተዋል። ኮቪድ-19 በከፍተኛ ሁኔታ የአገልግሎት ዘርፉን ማጥቃቱና በዚህም የተነሳ በዘርፉ ውስጥ ያሉ እጅግ ብዙ ሴቶች መቸገራቸውን አንስተው የመፍትሄ አማራጮችንና የተለያዩ ሴቶችን ያበቃሉ ያሏቸውን እድሎች ጠቁመዋል። ኤደን ገረመው ጋር ያደረጉት ቆይታም ወይዘሮ የወዲት ኮቪድ-19 በኢትዮጵያውያን ሴቶች ላይ ስላደረሰው ጫና ከሚያብራሩበት ይጀምራል። እንደኛ አይነት ሀገሩ በተለይ ውስብስብ ያለ ሴቶች ታሪክ ያለው ሀገር ማለትም ሁለት ኤክስትሪም ነው። በየኛ ሀገር ቶች ታሪክ በአንድ በኩል በነገስታትም በኃላፊነትም በጦር ሜዳም አርበኝነት በፓርላማ ውስጥ በብዙ ረድፍ የኛ ሴቶች ከዘመናት በፊት ሲሳተፉ የነበሩ ዓለም ላይ ሴቶች እንደዛ በማይሳተፉበት ጊዜ የእኛ ሴቶች ሲሳተፉ የነበሩ እና ክብር ቦታ ያላቸው ናቸው። በሌላው በኩል ደግሞ ሕጻናትን በመዳር የትምህርት ድበ በመንፈግ ገፋ ብለው ደግሞ የሄዱትን የደሞዝ እኩልነት የሌለበት ጾታዊ ጥቃት በጣም በጣም የሚገንበት እና በሕግም በፍርድም በሕገ መንግስት ውስጥም ደግሞ ያልተካተተ ሴትን መብት በጣም የሚጥስ ደግሞ አንድ ሌላ ወገን ደግሞ አለ። አሁን ይህን ሁሉ አይተን ኮቪድን በምንመለከትበት ጊዜ ሴቶቻችን ስራ ዘርፍ ባሉበት ጊዜ ብዙዎቹ የጤና ጥበቃ ረድፍ ውስጥ ነው ያሉት። ዋናው በኮቪድ ደግሞ በጣም የተመታው ያረድፍ ነው። ስለዚህ ብዙዎቹ ሴቶች አንድ እጅግ በጣም ብዙ ሰአትን በሚሰሩበት ጊዜ እቤት ውስጥ ያለውን ስራና እቤት ውስጥ ያለውን በኬርቴከር ወይም በረዳትነት የሚሰሩበት በሙሉ ተጎድቶባቸዋል። በሁለተኛ ደረጃ ደግሞ በአገልግሎት ዘርፍ ውስጥ በጣም ብዙ ስራ ብዙ ሴቶች ተሳትፈው ነው የሚሰሩት እና ያ አገልግሎት ስራ ሁሉ በኮቪድ ጊዜ ተቋርጧል። አንዲት ሴት ቢዝነስ ከፍታ ከሆነ የምታድረው ቢዝነሱ ወድቋል። አንዲት ሴት ከሰው ቤት ተቀጥራ መላላሽ ከሆነ የምትሰራው፣ በኮቪድ ጊዜ ስልጠና ወይንም የተለያዩ የስራ እድገትን የሚያሰጡ ፕሮግራሞች ሁሉ በኮቪድ ጊዜ ተቋርጠው ነበር። ወደ ስድሳ አራት ፐርሰንት ነው የሴቶቹ በኢትዮጵያ ውስጥ ሌወፍ የገጠማቸው በስራ አለም ላይ። ኮቪድ አስራ ዘጠኝ ሴቶችን ወደ አመራር ማምጣት ላይ የሚያሳድረው ጫና ምንድን ነው? እነዚህ ወደ አመራር የማምጣት ጉዳዮች እስካሁን የተደረጉ ጥረቶች ስኬታማ መሆን ያልቻሉት ስለምንድን ነው? ስኬታማ መሆን አልቻሉም ብዬ ደፍሬ ለመናገር አልችልም። ምክንያቱም በአሁኑ ሰዓት ወደ ሀምሳ ፐርሰንት ፖለቲካል ካቢኔት ውስጥ እና በብዙ ነገር ወደፊት የሄድንባቸው ረገዶች አሉ። በብዙ መስሪያ ቤቶች ብዙ ሴቶች፣ በብዙ ኤንጂኦዎች ብዙ ሴቶች እየመሩ ነው ያሉት ፕሬዚዳንታችን ሳይቀር። ስለዚህ በአንድ በኩል የእኛ ሀገር እጅግ በጣም ጥሩ ሰርቷል። ብዙ በፖሊሲ ደረጃ ሴትን የሚመለከት ብዙ ነገር ቦታ ላይ እያዋለ ነው። ከቤይዥንግ ስብሰባ ጀምሮ የሴቶች መስሪያ ቤቶች እየተከፈቱ ያሉት የእኛ ሀገር የሴትና የልጆች ሚኒስቴር አለ። የውመን ዘፌር የሴቶች ስራን የሚመለከት መስሪያ ቤት አለ። በፖሊሲ ደረጃ ብዙ ነገር ወጥቷል። በህግ ደረጃ ብዙ ቦታ ላይ በወንጀል የሚያስቀጣ እንዲሆን ገብቷል። ትልቁ ችግር ሆኖ የታየው ያንን ነገር እንዴት ነው ወደ መሬት ልናወርደው የምንችለው? እነዚህ ነገሮች በእያንዳንዱ ግለሰብ እያንዳንዱ ግለሰብ የኔ ነው የሴት ልጅ ችግር የኔ ችግር ነው ብሎ የራሱ አድርጎ መውሰድ መቻል አለበት። ፖሊሲዎቹ መሬት ላይ መውረድ እንዲችሉ፣ ትምህርቶቹ መሬት ላይ መውረድ እንዲችሉ ብዙ መንገድ ሴቷን ጥፋተኛ የሚያደርግ አይነት መልእክቶች ይተላለፋሉ። እነዛ መልእክቶች የሚተላለፉበት ጊዜ ሴቷን ድምጿን ነው የሚይዘው፣ አንደበቷን ነው የሚይዘው። ኢትዮጵያውያን ሴቶች በዚህ ወቅት ያጋጠማቸው ነገር ኮቪድ ብቻ ሳይሆን ግጭቶች ናቸው። ግጭቶች በተለያዩ አካባቢዎች እየተነሱ ነው። በዚህ ምክንያት ደግሞ እጅግ በጣም ብዙ ሴቶች እና ሕጻናቶች ሀገር ውስጥም ሆነ እንዲሁም ድንበር ተሻግረው ለመፈናቀል ተጋልጠዋል። በግጭቶች ሳቢያም ደግሞ ሰፊ የሆነ ፆታዊ ጥቃቶች እየደረሱ መሆኑን ይሰማል። ና ይሄስ ምን አይነት ተጽዕኖ አምጥቷል? መቼም ሁል ጊዜ አለም ላይ እንደዚህ አይነት ግጭት በሚመጣበት ጊዜ መጀመሪያ አደጋ የሚደርስባት ሴት ነች፣ ከሴት አልፎ ልጆቿ ናቸው። እና አሁንም በእኛም ሀገር ውስጥ ባለው የተለያየ የፖለቲካ የሃይማኖት ችግሮች በተፈጠረው ግጭት ልቅ ትልቅ ችግር እናቶቻችን፣ እህቶቻችን፣ ልጆቻችን ላይ ነው የደረሰው እና ብዙ ልጆች እና እናቶች ተደፍረዋል፣ ተሰደዋል። እና አሁን ያ ምንድን ነው የሚያመጣው እንግዲህ ለሷ ለደረሰባት ብቻ ሳይሆን ትውልድን የሚነካ ጉዳት ነው ያለው። ህይወቷን በሙሉ ጠባሳ ነው የምትይዘው። ያ ጠባሳ የአእምሮ ችግርን እሷ ላይ ብቻ ሳይሆን ልጆቿም ላይ ነው የሚያመጣው። ጀኔሬሽን ወይም በአንድ ትውልድ የሚቆም አይደለም። እንግዲህ ዘንድሮ ኮቪድ አስራ ዘጠኝ ባጠላበት ዓለም እንደተባለው ይሄንን አሸንፎ ለመውጣት መደረግ አለባቸው የምትያቸው የመፍትሄ ሀሳቦችስ ምንድን ናቸው? ደረግ ያለባቸው ነገሮች በኮቪድም ይሁን ከኮቪድ በኋላ ግንዛቤ፣ የሴት ልጅ ድምጿ የሚሰማበት የሴት ልጅ ጥቃት ጥሱ የሚጠፋበት የሴት ልጅ መብቷን ገፍታ የምታውቅበት ኃላፊነት ከቤት ጀምሮ እስከ መስሪያ ቤት ድረስ የትምህርት እድል የምታገኝበት እውቅና የሚሰጥባት መንገድ። አሁን ወርልድ ባንክም ሁለት ሺህ ሀያ ገንዘብ ሰጥቷል። በሳይንስ በቴክኖሎጂ በማኔጅመንት ሴቶችን ብቻ በተመለከቱ ስኮላርሽፕ አግኝተው በዛ ዘርፍ እንዲሰለጥኑ ወደ ከፍተኛ ቦታ እንዲያደርሳቸው እድል የሚሰጥ ገንዘብ ለመንግስት መጥቷል። ዩኤን ደረጃ ደግሞ ቢዝነስ የሚያስጀምር ገንዘብ እና ተግባር እድ የሆኑ ነገሮች የሚማሩበት እንደገና ገንዘብ መጥቷል። እነዚህን የምናገኛቸውን ሪሶርስ እንዴት አድርገን ነው ወደ ህብረተሰቡ አድርሰን ሴቶቻችንን እናጠናክር የምንችለው በፖሊሲ ደረጃ እንዴት አድርገ ነው ልናናብብ የምንችለው ወረቀት ላይ የምናሰፍረውን ነገሮች ህዝቡን ከቀበሌ አንስቶ ከሰፈር ከእድር ጀምሮ እንዴት አድርጎ ነው ሁለቱም ማናበብ ሊቻል የሚችለው ነው። በፍርድም ደረጃ ደግሞ እንዴት ነው በሚጎዱበት ጊዜ በወንጀል ደረጃ ሊቀጣ የሚችለው ይኖ አሁን የአንድ አመት ስራት የሁለት አመት ስራት ታስሮ ነው የሚወጣው፣ የሚወጣበት ጊዜ እዛው ሰፈር ስለሚመለስ እንደገና ያ ሰው ለባሰ ጉዳት የማድረስ እድሉ ኃይለኛ ነው። ያ እንዳይሆን ምን አይነት ፕሮቴክሽን ነው ያለው? ደረጃ ደግሞ እንዴት ነው አጠናክረን ሁለተኛ እንዳይደገም ልናደርገው የምንችለው እና እሱ እሱን በተመለከተ ነገር ከሰራንበት ይሄ ኮቪድ ዛሬ ያጠቃንን አስር አመት ወደኋላ የወሰደንን አስር አመት አራምደን ወደፊት መሄድ የምንችልበት ደረጃ ሊፈጠር ይችላል። ወይዘሮ ዱት እናመሰግናለን ከአሜሪካ ድምጽ ጋር ለነበረች ቆይታ። እኔም እጅግ በጣም ነው የማመሰግነው። በመጨረሻም ኢትዮጵያውያን በአሜሪካ ይቀርባል ሳምንት እዚህ ዩናይትድ ስቴትስ በሰሜን ቨርጂኒያ አሌክሳንድሪያ ግዛት ውስጥ የሚገኙ ትውልደ ኢትዮጵያ የኮቪድ-19 ክትባቶችን በቀላሉ የሚያገኙበት መንገድ መከናወኑን መዘገባችን ይታወሳል። በርካታ በጎ ፈቃደኛ ኢትዮጵያውያን ሕክምና ባለሙያዎች የተሳተፉበትን የክትባቱን መርሃ ግብር ያጠናጀችው የፋርማሲ ባለሙያና የቨንደርን መድኃኒት ቤት ባለቤት የሆነችው ዮዲት ጉልላት ካለፈው መጋቢት ጀምሮ እስካሁን ባለው ጊዜ ወደ 15 ሺህ የሚሆኑ ሰዎች ክትባቱን እንዲያገኙ ማድረግ መቻሉን ገልጻለች። በዛሬው ዕለትም ቀጣይ ክፍል ይቀርባል። ደረጀ ደስታ አቀናብሮታል። የቫንደርን መድኃኒት ቤት ባለቤትና የፋርማሲ ባለሙያ የወዴት ጉልላት ባለፈው ሳምንት ከነገረችን 15 ሺ ሰው ሌላ በዚህ ሳምንት ከ2 ሺ በላይ ተጨማሪ ሰዎችን ማስከተባቸውን ነግራናለች። ባለፈው ሳምንት ውይይታችን ያቋረጥ ነው የተለያዩ ሰዎች ክትባት ለማግኘት ብቻ ሳይሆን ከኮቪድ-19 ጋር በተያያዘ የተለያየ ታሪክ ያላቸውም ሰዎች ወደ መድኃኒት ቤቱ እንደሚመጡ በማድመጥ ነበር። በመነጋት ሲመጡ መጀመሪያ ኮቪድ የለም ምንም እያሉ ብዙዎቹ አድሜት ማድረግ አይፈልጉም። ክልናቸውን እለካለሁም አንዳንድ ጥያቄ ሲጠይቃቸው ሂዴ ብዬ በአምቡላንስ ይገባዋሉ። ከኛ ጋር ወስደን በአምቡላንስ ያስከተትናቸውን ሰዎች አሉ። እኛም እርዳታ ብዙ አድርገንላቸዋል። እስፔሻሊ ከዶክተር ቤሻን ጋር በመነጋገር ብዙ ፔሸንቶች ሲመጡ ዚህ ፓርክ አድርጉ፣ ይሄን አድርጉ ምን እያለ ብዙ እንከታተላቸዋለን። የቫንዶርን ባለቤቶችና በጎ ፈቃደኞቹ የህክምና ባለሙያዎች ክትባት ወደ መስጠቱ አገልግሎት እንዴት ሊገቡ እንደቻሉ ዮዲት እንደሚከተለው ታብራራለች። መጀመሪያ በኮቪድ ቴስት የሚገባ ነው። አድቨርታይዝ አደረግን። ኮቪድ ቴስት እናደርጋለን አለን። ብዙ ሰዎች ይንገ ይመጣሉ። በዚህም ጊዜ ይህም ሰው ፋርማሲስቶች፣ ኮሌጆች፣ ፋርማሲዎች አያደርጉትም። ኮቪድ ቴስት ማድረግ ብዙ የሚፈራበት ጊዜ ነበር። ብዙ ነገር እውቀትም አልነበረንም። ይነው ላይክ እንዴት ትራንስሌት እንደሚደረግ እናውቃለን፣ ግን ቱደኤትን ነው ይገባ ነው ከሰራን በኋላ ኮቪድ ቫክሲን በሚመጣበት ጊዜ አሌግዛንድሪያ ሲቲ ምን ኮንታክት አደረገን እናንተ ጋር ተባብሮ ይመስላል ብሎ በዛ ምክንያት የገባ ነው። እኛም ደግሞ ፍላጎት እንደነበረ ግናቸው ነበረ። ከዚ ኦፖርቹኒቲ ሲመጣ ብዙ ኮቪድ እነዚህ ፖዚቲቭ የነበራቸውን ኔጌቲቭ የነበራቸውን ሁሉ ሪፖርት የምናደርግ ነበረ ከባርኮ ላፍ ሴንተር ባንታ ናቸው ያሉ ከነሱ ጋር እንደገና ደግሞ ከአሌግዛንድሪያ ሄልዝ ዲፓርትመንት ጋር ሶስታችን ሆነ ፖዚቲቭ የሆኑትን ሰዎች እየደወሉ ካውንስል እናደርጋለን ኔጌቲቭ እያለኝ እነግራቸዋለን፣ ምን ማድረግ እንዳለባቸው ሁሉንም እናስተዋውቃለን። ስፔሻሊ በዛ ጊዜ ኢትዮጵያኖች ብዙ ፓዚቲቭ ነበራቸው ና ኮሚኒኬሽን ፕሮብሌም ነበራቸው። በመሀል እኛ ስለነበረ ከሲዲሲ ጋር እኛ ጋር ይደውላሉ እና ደግሞ እነሱ ጋር እንገናኛለን ከፔሽንቶቹ እና አሌክዛንደር ሄልዝ ዲፓርትመንት ክትባቱ መሰጠት በተጀመረበት አካባቢ በተለይ ለአረጋውያኑ የኢትዮጵያውያን ማህበረሰብ አባላት ወይም ሲኒየር ኬር ያሉትን ጨምሮ ክትባቱ ቅድሚያ እንዲሰጥ ማድረጋቸውንም የወዴት ተናግራለች። ላርጅ ሀውዝ ብዙ አበሾች፣ ኢትዮጵያኖች ይኖራሉ። እናቴ እዛ ነው የምትኖረው። መጀመሪያ ያስከተልናቸው ማንም ሲኒየር ኬር ሳይከተብ የእኛን ሰዎችን ያስከተልን ነው። እዛ ሄደ መጀመሪያ ያከተልናቸው እነሱ ነው። በየቦታው ለምሳሌ እየሄዳችሁ አዳራሾችን እየተጠቀማችሁ ስትሉ ያስከፈላቸዋል ወይስ በነጻ አይተባበሯቸው? እንዴት ነው የሚሆነው? አማኑኤል ቤተክርስቲያን፣ እኛን በነጻ በእነ ሄኖክን በእነ ፊልጶስም ሄኖክ ተስፋ በነሱ በኩል በደንብ በጥሩ ሁኔታ ተቀብለው ነ ለእናንተ ሰው ወጪ አይኖርባቸውም። የሙሉ ስታደርጉ እንዴት ነው የምታካክሱ? ለምሳሌ ሲዲሲ ኦር ሄልት ዲፓርትመንቱ ሁለቱም የሚሰጡ ቫክሲኑን ብቻ ነው። ግሎብሱን በአንድ ሄዱን ከሱ ጋር የሚመጣባቸውን ነገሮች በሙሉ ማንም አይሸፍንልንም። ወጪው ከኛ ነው፣ ብዙ ወጪ አለብን። ነገር ግን ሆኖ ኢንሹራንስ አላቸው፣ ለዚህ ኢንሹራንሳችንን ስጡ። ወደፊት ከተከፈለ ፋርማሲስቶችን ከሜዳ የሚሰሩ ያሉ እነሱ ይከፈላቸዋል። እና እስካሁን ድረስ ምንም ነገር የተከፈለን ነገር የለም። ከመንግስት ጋር እየተነጋገርን ነው። ግን በቅርቡ ኤትና ኢንሹራንስ ካምፓኒ ሪኮግናይዝ አድርጎ እንርዳቸው ብዙ ነገር በማህበር ውስጥ እያደረጉ ስለሆነ ፓርቲሲፔት አድርገን ስፖንሰር ጋቸው ብለው ከነሱ ጋር እየሰራን ነው ከነሱ ጋር ጀምረናል ማህበረሰቡ እንዲሰማ መጥቶ እንዲከተው እንዴት እንዴት ነው ሰው ጋር ለመድረስ የቻላችሁት ምንስ ታደርጋላችሁ ሰው እንዲሰማችሁ አንድ በአንድ ነው አንድ ሰው ከሰማ አንዱ አስር ሰው ይደውላል አንዳንዴ ያ ደግሞ ለኛ ጥሩ አይሆንልንም በሲቲ በኩል ሲመጣ አንዳንድ ትልልቅ ሰዎችን በመሀል በመሀል እያስገባን እንከትባለን ትልልቅ ሰዎችን ለመርዳት የምናደርገው ነገር አለ ግን አንዳንዴ ኮታችን ሲበልጥ ደግሞ ብዙ ሰው ሲመጣ ብዙ ሰው ሲሰበሰብ ትንሽ ችግር ይፈጥራል። በፌዴራሉ ግን ለምሳሌ ኢትዮጵያን ኮሚኒቲ በጣም የተባበረን በሬድዮ ወጥተው ተናግረዋል። እንዲሁም ያለፈው ዶዛችን ወደ ሶስት ሺ አራት መቶ ፋይዘር ነበረን በእጃችን ላይ አርብ ዕለት በአማኑኤል ቤተክርስቲያን እዛ ከከተሉን በኋላ ያን ቀን የመጨረሻ ቀናችን ነበረ ትንሽ ግጭት ነበረ፣ በኛ በኩል ካሉት ተጠቃሚዎች ጋር በዛ ምክንያት መድኃኒታችን ይበላሽ ነበር። ግን ኢትዮጵያን ኮሚኒቲ ራሳቸው ሪቻውት አድርገው እኛ ስፖንሰርን እናርጋችሁ እኛ ጋር ቦታ አለ መታችሁ ከትብሏሉ እዛ ሄደን የቀረን ወደ አራት ሺ ዶዝ ጨምረን ብለን ቀዳሚና እሁድን ራሳቸው ባለቤቱ ከኛ ጋር ቆመው ከጠዋት እስከ ሜን ጀምሮ እስከ ማታ የጦርናን ፔንፔን ድረስ እንትን ያደረግን ረዱ። ከዛም መድኃኒቱ ወደ ማታ ሲተርፍ በየሰው ቤት እያንኳኩ እየሄዱ እሁኛ ተከተቡ እያሉ የኛ ህዝብ የኛ ኢትዮጵያዎች ጨምሰ ወደ ሌሎቹ ዜጎች መጨረሻ ላይ እነሱ ነበሩ የሚመጡት። ከዛም ሹ አፈንጋት ህዝብ ግን ደሜ ኦፍ አርሊንግተን የእነሱ የዛ ግሩፕ ውስጥ ነው መጥቶ እኛ ከእናንተ ጋር መስራት እንፈልጋለን፣ በጣም ትብብራላችሁ እና መዘዳችሁ ካለ እኔ እረዳቸዋለሁ ብሎ ዛሬም በስልክ አነጋግሮ ነበር። ሌላ ቦታ እንዲሰጠን እና መድኃኒትም እነሱ እነሱ እንዲሰጡ የእነሱን አግሌሪካን ካውንቲዎችን እንደሚከትሉናቸው ጠይቀውናል። አሜሪካውያንንም ጨምሮ የተለያዩ ዜጎች መከተባቸውን የገለጸችው ዮዲት ክትባቱን የሚወስዱት በብዛት ኢትዮጵያውያን መሆናቸው ቅሬታ ፈጥሮ እንደነበር ተናግራለች። በዚህ ሳምንት ከተሰጠው ከሁለት ሺህ በላይ ክትባት ጋር ወደ አስራ ሰባት ሺህ ሰዎችን ለማስከተብ የቻለችው በበርካታ የበጎ ፈቃደኞችና ዜጎች እንዲሁም እህቶቿ ትብብር መሆኑንም ገልጻለች። ችን ብቻ ናቸው እዚህ ውስጥ የሚከተቡት ነው የሚሉ አንክንያቱም ራሴ ይገርመኛል። ለምን ለኔ አራት ሺ ዶዝ በአንድ ሳምንት ውስጥ ለምን እንደሚሰጡ ምን ራሴ አላቅም እና ይህዚ የእግዚአብሔር ድጋፍም አለበት። ሌላም ደግሞ ብዙ ሰዎች ረድተው እህቶቼ ትርሲት ግሎናት፣ እቴቴ እቴቴ ሬስቶራንት፣ ገነት ሄኖ፣ ተስፋ እነሱ ሁሉ ሰዎች ይ ረታውኛልነት ወይም የአባቶቻችን የእነሱ አምላክ ይሆናል ይሁሉ ያደረገው በእኔ ብቻ የተደረገ ስራ አይደለም። እንግዲህ ይሄ ኮቪድ ከተጀመረ ጀ

ያገኘሁበት ጊዜ እዚህ ሀገር የመጣሁት በአስራ ዘጠኝ መቶ ሰማንያ ስድስት ነው ቦስተን ህግ ቤት የተማርኩት ነገር ግን ብዙ ጊዜ የኖርኩት በሜይን ከተማ ነው ፖርትላንድ ውስጥ የኖርኩት ወደ ቨርጂኒያ የመጣሁት ከአንድ አምስት ዓመት ታች ነው ይህ ፋርማሲ ገና ሌላ ላይሰንሳችንን ያገኘነው ወደ ኖቬምበር ዲሰምበር አካባቢ ነው የከፈትነው በኮቪድ ምክንያት ተዘግቶብን ነበር እና መጀመሪያም ስራችን ጊዜ ጀምሮ በኮቪድ ቴስት እና አንዳንድ በዶክተር ሊሻን በኩል በሚመጡ እና የኢትዮጵያን ካስተመሮች ገዛ ነው ጀመር ነው። እህቶች አሉ በጣም ንረዱ። ሌላ ደግሞ ይህ ቮለንተሪዎች አሁን የፓርት ፈሰን አልከፍላቸውም። ዝ ላይክ ፍሮም ኤት ኤም ተናይንት ኤም ከሜዳ ናት። አድማጮቻችን ከፋርማሲ ባለሙያዋ ና የቫንዶረን ፋርማሲ ባለቤት የወዲት ጉልላት ጋር ያደረግነው ውይይት በዚህ ያበቃል። ቀሪዎቹም በድረገጻችን ና በማህበራዊ ድረገጾቻችን ክፍል ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ ውድ አድማጮቻችን፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ የፕሮግራሙ አስተባባሪ ንጉሱ ጣምሬ ነው። የዌብ እና የማህበራዊ መገናኛ ፕሮዲሰራችን ደግሞ አበባየሁ ገበያው ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምትሰናበታቸው አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። በደህና ቆዩን።